ሰማያዊ ፓርቲ በክስና ውስጣዊ ንትርክ ነበር ያሳለፍነው ዓመት ያሳለፈው በብሔራዊ ምክር ቤቱ ከሳሽነት በኦዲትና ምርመራ ኮሚሽን አጣሪነት ነገሮች ሲቋጠሩና ሲፈቱ የፖለቲካ ስራው እንደተዘነጋ የፓርቲው አባላት ይገልጻሉም ተፈጠረ ለተባለው ችግር መፍትሄ ለማምጣት ለመስከረም 14 2009 ዓ ም ጉባኤ መጠራቱን ነው የኦዲትና ምርመራ ኮሚሽን ሰብሳቢ አቶ አበራ ገብሩ የነገሩን ነው መጀመሪያ ፓርቲያችን በመሰረት የጠቅላላ ጉባኤ የተጠራበት ምክንያት የፓርቲያችን ብሔራዊ ምክር ቤት ስራ አስፈፃሚ በተ ነው ስራ አስፈፃሚ ሲበት ነው። እንደዚህ አይነት ሁኔታዎች ሲከሰቱ ደንባችን ለኦዲትና ምርመራ ኮሚሽን ጠቅላላ ጉባኤ እንዲጠራ ይፈቅዳል ወይም ድል ይሰጣል። ምክንያቱ ምንድን ነው? በእነዚህ በሁለት አካላት መሀል ገለልተኛ ሆኖ አንድ ገለልተኛ አካል ጠቅላላ ጉባኤ እንዲጠራ ይህ ነው እቅዱ። መጀመሪያም ጠቅላላ ደንባችን ሲቀረብ እንደዚህ አይነት ታስቦ መክታ ነውና እኛ ገለልተኛ ሆነም ጠቅላላ ጉባኤ ሆነም ጠራውና ጠቅላላ ጉባኤው በዚህ ጉዳይ ተነጋግሮ የራሱን ውሳኔ ይሰጣል። በደንባችን አንቀጽ አስር መቶ ስድስት መሰረት ከጉባኤው የሚጠብቀው እንግዲህ ምክር ቤቱ ስራ አስልጣሚ ላይ አየኋቸው የሚላቸውን ችግሮች ሊታረሙ ያልቻሉም ስራ አስልጣሚ ይህን ይህን አጥፍቷል የሚላቸውን ችግሮች በሪፖርት መልክ ለጠቅላላ ጉባኤ ያቀርባል። ሊቀመንበሩና ሊቀመንበሩ ደግሞ የመከላከል መብት አለው፣ ይከላከላል። እኛ በነገራችን ላይ ባልኩ ገለልተኛ ሆን አዋይ ነው ምንሆነው እና ይህን ከሰማ በኋላ ጠቅላላ ጉባኤው የራሱን ውሳኔ የራሱን ፍር ይሰጣል። የፓርቲው የበላይ አካል ወሳኙ አካል የጠቅላላ ጉባኤው ነው። ጠቅላላ ጉባኤ የራሱን ውሳኔ ይሰጣል። የውስጥ ንትርኩ የተቃውሞውን ጎራን ያዳክማል፣ ለገዢው ፓርቲ ደግሞ ምቹ ሁኔታን ይፈጥራል ብለው ለሚተቹ ምላሾ ምንድን ነው አልናቸው። አቶ አበራን ማለት ነው። ያዳክመዋል፣ ምንም ጥያቄ የለው። ምክንያቱም ኤቨን እስካሁን ድረስ እኮ ሰማያዊ ፓርቲ ብዙ ስራዎች መስራት ሲገባው በውስጥ ችግራችን ላይ ተኩረ ነው በዚህ በሁለት ሺህ ስምንት ዓመት ምረት ምንም ስራ ስራ ለማድረግ ይችላል። ነገር ግን ይሄ ችግር ባይኖር ኖሮ የሌሎች ስራዎችን መስራት ምን ሊንስራት ሊገቡ ይሄ ስራ ነበር፣ ፓርቲያችን ወደፊት መራመድ እንችል ነበር እና ያዳክመዋል፣ ምንም ጥያቄ የለውም። ግን ያለን ግን ምንድን ነው ይህንን ይህንን ችግራችንን ቀርፈን አውጥተን እኛ ደግሞ ለመስራት ዝግጁ ነን የምንል ሰው ወይ ደግሞ ወደፊት መራመድ ነው ያለ ምንም ማድረግ አይቻልም። ያዳክመዋል፣ ምንም ጥያቄ የለውም። ግን ማስተካከል ካልተቻለ የሚስተካከልበትን መንገድ ፈልገን አስተካክለው ወደፊት መሄድ ነው ያለንድልና ምንም ማድረግ አይቻልም እንጂ ወደ እንደሚያዳክሙት ጥያቄ የለውም እናምንበታለን። የፓርቲው የስራ አስፈጻሚ ኮሚቴ አባላት 11 ቢሆንም በአሁኑ ሰዓት ያሉት ግን ከአራት እንደማይበልጡና ምልአተ ጉባኤ ሳይሟላ ውሳኔዎች እየተላለፉ እንደሆነም አቶ አበራ ጨምረው ገልጸዋል። ለዶች ቨለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባም